በደቡብ ብሔር ብሔረሰቦችና ሕዝቦች ክልል ሰገን አካባቢ ሕዝቦች ዞን ውስጥ ከተካተቱት ወረዳዎች አንዱ የሆነው የኮንሶ ሕዝብ በዞን ደረጃ ራሱን በራሱ ማስተዳደር እንዲችል ባነሳው ጥያቄ ምክንያት የሰብአዊ መብቶች ጥሰት እየደረሰበት መሆኑን፣ የመንግስት መስሪያ ቤቶች ዝግ መሆናቸውንና ጥያቄውን ባነሱ አካላትና በክልሉ መንግስት መካከል አለመግባባት መፈጠሩን ይህንኑ ጉዳይ ተከታትለው እንዲያስፈጽሙ ተመረጥን ካሉ 23 አባላት አንዱንና የክልሉን መንግስት እንዲሁም የወረዳውን ኃላፊና የምግብ ዋስትና ፕሮግራም ባለሙያዎች ጠቅሰን ባለፈው ሳምንት በሁለት ክፍል ዘግበናል። አሁን ኮንሶ በምን ሁኔታ ላይ ትገኛለች? ለሁለቱም አካላት ላቀረብነው ጥያቄ የሰጡንን ምላሽ ከሕገ መንግሥት ባለሙያ ሐሳብ ጋር አካተን ይዘን ቀርበናል ሲሆን ግርማነች ያዘጋጀችው በደቡብ ክልል ስር ከሚገኙ ወረዳዎች አንዱ የሆነው ኮንሶ ጉዳዩ አሁንም ማወዛገቡን ቀጥሏል። የአሜሪካ ድምፅ ያነጋገራቸው የኮንሶ ነዋሪዎች እንደሚሉት ቀደም ሲል በነበረው አስተዳደር ኮንሶ ልዩ ወረዳ ነበረች። ክልሉ ልዩ ወረዳ ልትሆን አይገባም በሚል ወደ ወረዳ ዝቅ አድርጓታል። ነዋሪዎቹ ደግሞ እንዳውም ዞን ልትሆን አይገባም ሲሉ ተቃውሟቸውን ያቀርባሉ። ለዚህም ከ51 ሺ በላይ ፊርማ አሰባስበው ጥያቄያቸውን ማቅረባቸውን ይገልጻሉ። በሕዝብ ተመርጧል ካሉት የኮሚቴ አባላት አንዱ የሆኑት አቶ ገመቹ ገንፌ በኮንሶ የተፈጠረውን ሁኔታ ወደኋላ መለስ ብለው ሲያስረዱ ኮንሶ ራሱን በራሱ የማስተዳደር ስልጣን ይሰጠው የሚለውን ከ50 ሺ ሰው በላይ በታገዘ ፊ ግርማ የቀረበውን ጥያቄ የደቡብ ክልል ብሔረሰቦች ምክር ቤት ውድቅ አድርጎታል። እንደ ሳቸው ገለጻ ይህ ውሳኔ የኮንሶን ህዝብ ጥቅም ከግምት ውስጥ ያስገባ አይደለም በሚል በድጋሚ ከ81 ሺህ ሰው በላይ ፊርማን በማሰባሰብ በሰኔ ወር መጨረሻ ለፌዴራል መንግስት ጥያቄ ማቅረባቸውን ይናገራሉ። ለዚህ ምክንያት ነው ያሉትንም ይዘረዝራሉ። ወረዳ በመሆናችን ደግሞ ምንም የተጠቀምነው ነገር የለም። በአሁኑ ጊዜ በህዝብ ቁጥር፣ በመሬት ስፋት፣ በሌሎች የምንበልጣቸው ዞኖች አሉ ኢቨን የምንበልጣቸው ክልሎችም አሉ በበጀት አንጻር በምንመለከትበት ጊዜ ከግማሽ በታች ወርደን ነው ያለ ነው ስለዚህ የኮንሶ ኢኮኖሚ ወደ ታች እያሽቆለቆለ እድገቱ ወደ ታች እያሽቆለቆለ ነው ያለ ከዚህ የተነሳ ህዝቡ ይሄን አይቶ ተማሮ ነው ይሄ ችግር ነው ይሄ እውነት ነው ህዝቡን አንዳደረገው እና በቃ መኖር አንፈልግም ከዞኑ ጋር መኖር አንፈልግም ህገ መንግስቱም ይፈቅድልናል የራሳችን መዋቅር በራሳችን መዋቅር ዞን ሆነን ራሳችን በራሳችን ማስተዳደር አለብን የሚል አቋም ነው ህዝቡ እያራምዳሉ በዚህ ጥያቄና ተቃውሞ በመጽናታቸውም ከክልሉና ከዞኑ አስተዳደር በአሁኑ ጊዜ የተለያየ ጫና እየተደረገባቸው እንደሆነም ይናገራሉ። በጀት አልነበረም። ምንም በጀት ጉዳይ ለክልሉ መንግስት ቀርቧል፣ ምንም ምላሽ አልሰጠም። ስለ ሰርቫንቶች ደግሞ እያፈራሩ ስራ እንዳይሰሩ አድርጎ ከስራ አፈናቅሏቸው ነበር። ለዛም ከስራ ተፈናቅለናል ብሎ ባቀረቡ ጊዜም እንደዚያው መቶ ስልሳ ፖሊሶች አሉ። በወረዳው ላይ ከመቶ ወደ መቶ ሀምሳ ሁለት ፖሊሶች ስራ ለቀዋል። ኦልሬዲ ትጥቅ አስረክቷቸዋል። ከዚህ የተነሳ ፖሊሶች ስራ መስራት ስላልቻሉ ለክልሉ መንግስት አቤት ብሏል፣ ምንም ምላሽ ሊሰጧቸው አልቻሉ። ከዞን ማይከልም እንደዙ ከሚደርስባቸው ጫናዎች ስራ የለቀቁ አሉ እንደዚሁ አቅርቧል። ምንም ምላሽ ሊሰጣቸው አልቻለም። የመንግስት ቢሮዎች በሙሉ ተዘግቷል። በተለይ በተለይ ፋይናንስ ቢሮ የሚባል አለ። ወደ አራት መስሪያ ቤቶች ያሉት እነዚህ በሙሉ በክልሉ መንግስት ትዕዛዝ ተዘግተዋል። መምህራን፣ መንግስት ሰራተኞች በአጠቃላይ የአራት ወር ደሞዝ አላገኙም። ደረሰኝ ደግሞ ገቢዎችም እዛ ውስጥ ስላለ ደረሰኝ ባለማግኘታቸው የገጠር ጤና ጣቢያዎች ሳይቀሩ ኦልሬዲ ከተዘጉ ቆይተዋል። ከገቢ ማሰባሰባ ደረሰኝ ውጭ ደግሞ ደረሰኝ ገንዘብ መሰብሰብ ስለማይ ባይቻል ከዚህ የተነሳ አስራ አንድ ጤና ጣባ አስራ አንዱም ጤና ጣባዎች ተዘግተዋል። አንደኛ ጤና ጣባ እንደም በፖሊስ ነው ሰራተኞቹ ተባረው ኦረዲ ጤና ጣባው እየወጡ ጤናጣባው ጣባው በጓሮን ካን ገብቶ ህዝቡን እንዳይረዱ ጤና ጣባውን ኦሬዲ በፖሊስ ነው የሚያስጠብቁት። ሀይልወታ ዶኮርት የሚባል ጤና ጣባ አንድ ወላድ እናት ሁሉ የሞቱበት ሁኔታ ነው ያሉ፣ በተለይ በዚህ በሀይልወታ ጤና ጣባ ችግር የተነሳ ማለት ነው። ስለዚህ አሁን ላይ እያደረሱ ያሉት ፍጹም በቃ ይህ ሰብአዊ የሆነ እርግጥ ነው በኮንሶሊ ህዝብ ላይ እየተፈጸ ህዝቡ ደግሞ ሱካር እናንትን እንዳያገኝ፣ ግድና ኢንዱስትሪም እዛ ውስጥ ነው ያለው ኦልሬዲ ተዘግቶበታል። ይህ ብቻም አይደለም፣ ሰፍትነት የሚባል አለ። አሁን በአውሮፓ ህብረት ለድሃ ድሃ የሚሰጥ ገንዘብ አለ። የስድስት ወር በሙሉ አልተከፈልም። አሁን ሰባተኛው ወር ይይዟል። ይሄ ምንድን ነው የፖለቲካ ፍጆታ ለማግኘቱ ነው። ይህን ጥያቄ ካልተዋቸው በስተቀር ይሄ ሰፍትነት አይከፈላቸውም በሚል እስካሁን ድሆች እየተራቡ ነው ያሉት። በኮንሶ በአጠቃላይ ያለው አሰራር በጣም ጌተ የተሞላበት ነው። ለስድስት አመታት በኮንሶ ወረዳ በመንግስት ስራ እንዳገለገለ የተናገረው የሀያ ዘጠኝ አመቱ ከበደ ካቱሳ የወረዳው ምክትል አስተዳዳሪ እንደነበር ይናገራል። ከዚህ ጋር ተያይዞ ህዝቡ ጥያቄውን ሲያነሳ ህዝቡ ጥያቄ ተገቢና ተገቢ ስለሆነ መንግስት በተገቢ መንገድ ምላሽ መስጠት አለበት ስላልኩ ብቻ ከሀላፊነት ወርጃለሁ። ከአርባ ምንጭ ዩኒቨርሲቲ በዲግሪ ተመርቆ ስራውን እንዳገኘ አክሎ በመግለጽ በህዝቡ ላይ የሚደረገው ጫና ስራውን እንዳያከናውን እንዳደረገውም ይገልጻል። በኮንሶ የ ምግብ ዋስትና ባለሙያ የሆኑት አቶ ግዛቸው ጎሜ በችግሩ ምክንያት አሁን ስራ አቋርጫለሁ ይላሉ። እየሰራው ነበር፣ ግን አሁን ተባርረናል። ኦልሬዲ በዚህ በህዝቡ ጥያቄ ምክንያት እንግዲህ ይህንን እናንተናችን እን የሚታረጉት እናንተናቸው የሚታራግቡት ስለዚህ ይህን ነገር ካልተዋችሁ ከስራም ትወገዳላችሁ ብለን ኮንትራታችንም አቋርጾናል። ከሴፍትኔት ተጠቃሚ ማለት የሴፍትኔት ባለሙያዎች አሉ። ወደ ስድስት ባለሙያ ተባሯል፣ ወረቀት ተሰጥቷል። ውላችን ውሉን አቋርጠናል በማለት በአቋራጭ ማለት ምንም ምንም ሳይደረግ ያለ ምንም ቅድመ ዝግጅት በዚህ ጥያቄ ምክንያት ብቻ መጀመሪያ ሰራተኞችን አባረሩ። እኛም ስልጠና እንዳንሰጥ ተታገል፣ ተጠቃሚም ብንደው አመት ሙሉ እንዳያገኝ የተለያዩ ጫናዎችን በመፍጠር ይሄን ነገር ካልተዋቸ፣ ህዝብ የማዋቅር ጥያቄ ነው ጠየቀው ህዝቡ እንግዲህ ሰፍትነት ተጠቃሚ ከዛ ህዝብ ውስጥ ናለሁ። ይህንን ጥያቄ የጥገኛ ነው፣ የግንቦት ሰባት ነው፣ የጸረ ሰላም ነው በሉና አውግዙ ነው ህዝቡ አይደለም፣ ጥያቄ የሄደ ነው እንጂ የጥገኛ አይደለም፣ የግንቦት ሰባት አይደለም፣ የሰማያዊ ፓርቲ የምንም ጤንትን አይደለም። የተለያዩ ፍርጃዎች ሲሰጡ ቆዩ። በዚህ ምክንያት ተጠቃሚ እስካሁን ድረስ ያው እንግዲህ ሉት አደጋ ላይ ነው። ለዚህ ጉዳይ ምላሽ ይሰጣሉ በሚል የተነገረኝ የምግብ ዋስትና የስራ ሂደት አስተባባሪ አቶ ከበደ ካፒታኖ ጋር ደውዬ ነበር። አቶ ከበደ በበኩላቸው በችግሩ ምክንያት አሁን ስራ አቁሜያለሁ አሉኝ። ከጥር ጀምሮ ያው ወደ ተግባር ለመግባት ስላልተቻለ እስካሁን ድረስ ተግባሩ ተቋርጧል። ስራው የለም። ለምመለከተው አካል ሁሉ ትንትን ተብሎ በቃ ምላሽ ካልተገኘ ድረስ ከአሁን ድረስ ምንም የመንግስት ስራም እኮ የለም። ምንም ሁሉ ነገር ዝግ ነው። ክልል መንግስት ነበረው። ክልል መንግስት ያኔ እዚህ ጋር ቦታል። አሁን ፌዴራል ነው የምንጠብቀው፣ ፌዴራል ጋር ነው የምኖረው። የደቡብ ክልል መንግስት ቃል አቀባይ ወይዘሪት ሂክማ ኬረዲን በዚህ ጉዳይ ላይ ጠይቂያቸው ነበር። ም አሁን የመንግስት ስራ ተቋርጧል፣ ልክ ነው። ነገር ግን የመንግስት ስራውን ያው እንዲቋረጥ ያደረገው የክልሉ መንግስት አይደለም የክልሉ መንግስት መሰራት ያለበት ስራ እንዲሰራ ሁሉ ነገር ኦፕን አድርጓል። ነገር ግን አሁን ላይ ያለው ምንድን ነው? በመዞን የመደራጀት ጥያቄ መልስ ስላላገኘ ብቻ የመንግስትን መንግስትን ስራ አንሰራም ብሎ መውጣቱ ተገቢ አይደለም፣ ትክክል አይደለም። የክልሉ መንግስትም ትክክል እንዳልሆነ ያምናል። ነገር ግን ደግሞ በጉልበት ሳይሆን በገዛ በራሳቸው በጎ ፍቃድ ገብተው እንዲሰሩ አሁንም ክፍት ነው፣ ሁሌም ክፍት ነው የሚሆነው ማለት ነው። መንግስት እንደ መንግስት ስራ እንዲቆም ያደረገበት አግባብ የለም። የጤና ተቋማትም ክፍት ናቸው። እነዚህ የሚንቀሳቀሱ ግብረ ሀይሎች ናቸው፣ ህዝቡ የሚፈልገውን አገልግሎት እንዳያገኙ እያደረጓለት ይሄ ምንድን ነው? ሄዶ የመንግስት ጤና ተቋም ላይ ሄዶ አገልግሎት ካገኘ በባህላዊ መንገድ ከማህበረሰቡ የማግለል ኢብን የመንግስት ሰራተኛ ሆኖ የመንግስት ደሞዝ ከወሰደ ትክክል አይደለም። የኮንሶ በዞን የመደራጀት ጥያቄ መልስ ካላገኘ የመንግስት ደሞዝ መብላት የለብህም ብሎ ለመንግስት ተቋም የሚሰራውን ሲቪል ሰርቫንት ቀበሌ ላይ ጭምር ያሉ ቤተሰቦችን የማግለል ስራ ነው እየሰራ ያሉትና ህዝቡን እየጎዱ ነው ያሉት። ለዚህ ምክንያቱ ደግሞ በኮንሶ ውስጥ የሚንቀሳቀሱ ግብረ ኃይሎች ናቸው በማለት በህዝብ የተመረጥነን የሚለው የኮሚቴውን አባላት ይወቅሳሉ። በህዝብ ተመርጧል ካሉት የኮሚቴ አባላት አንዱ የሆኑት አቶ ገመቹ ገንፌ በባህል ቡድን ተደራጅተዋል የሚለውን የቃል አቀባዋን ሀሳብ አይቀበሉትም። ኮሚቴው የተዋቀረው ከሃይማኖት አባቶች፣ ከመምህራን፣ ከተማሪ፣ ከነጋዴ፣ ከባህል አባቶች፣ ከመንግስት ሰራተኞችና ሌሎች ማህበረሰቡን ከሚወክሉ አካላት እንደሆነም ይገልጻሉ። ምርጫውም የመንግስት ተወካዮች በተገኙበት ህዝብ ፊት በአደባባይ የተደረገ ነው ይላሉ። መንግስት ሰራተኞች መስሪያ ቤት ገብተው ስራ መስራት ያልቻሉት ነጻነት ስለሌላቸው ነውም ይላሉ። ሰራተኛው በመሰረቱ ስራ መስራት የሚችለው የተመቻቸ ሁኔታ የስራ አካባቢ ሲፈጠረለት ነው። ነገር ግን የኮንሶ መስሪያ ቤቶች በሙሉ በልዩ ኃይል ስለተከበቡ ሰራተኞች ደግሞ ሲገቡ እና ሲወጡ ሁል ጊዜ ስለሚያዙ፣ ስለሚደበደቡ፣ ስለሚታሰሩ ከመስራትም አኳያ ነው። ሁለተኛ ደግሞ ስራ የሚገቡ ሰራተኞች ስብሰባ እንዲገቡ ገደዱ እና የግድ ጥያቄውን እንድተዉ የሚገደዱበት ሁኔታ አለ። ስለዚህ ሰራተኛ ስራ ወደ ስራ መግባት ሳይሆን ወደ ስራ እንዲገቡ ነው በወታደር ኃይል ሲገደዱ የነበሩትና በዚህ ምክንያትም ሰራተኛ ስራ መስራት አልቻለም። የቢሮ ኃላፊዎች የኮንሶ ህዝብ አሽቀንጥሮ የጣላቸው የማይፈልጋቸው አመራሮች ሴሰኞች ናቸው፣ ሌቦች ናቸው፣ አጭበርባሪዎች ናቸው፣ አይመሩንም፣ አያስተዳድሩን ብሎ ያላቸው ስለሆነ ህዝቡ ተብቷቸዋል። እነሱ ግን የግድ ካላሰራን የግድ ካልሰራን የክልሉ አቅጣጫ ነው በሚል ሁኔታ ቢሮ ሙጭጭ አድርጎ ይዞ እየቆለፉ ነው። ከዚህ የተነሳ ሰራተኛ ስራ መስራት ስላልቻለ ለመልቀቅ ተገድዷል ማለት ነው። የክልሉ ቃላ አቀባይ ቀባይ ወይዘሪት ሂክማ የምግብ ዋስትና ተጠቃሚዎችን በተመለከተ መንግስት ያቋረጠው ነገር እንደሌለ ይገልጻሉ። አንዱ በምግብ ዋስትና ከታቀፈ ወረዳ ኮንሶ ወረዳ ነው ከክልላችን። በዚህ ሂደት ውስጥ ደግሞ ህብረተሰቡ ያው ማለት በነጻ ሁለት አይነት መልኩ የክፍያ አሰጣጥ ስነስርአት አለ። በዛ የክፍያ ስነስርአት ውስጥ በየወሩ የሚከፈል ብር አለ። ይሄንን ብር ህብረተሰቡ ጋር ለመክፈል ሲዩ የመንግስት ሰራተኛው ሄዶ ምክንያቱም ለዝም ብለሽ ወስደሽ ለግለሰብ ምሰጪ ብር አይደለም። ሕግና ስርዓቱን ተከትሎ የፋይናንስ ሲስተሙ በሚለው መሰረት ተከትሎ ነው ክፍያ የሚፈጸመው። ቀበሌ ድረስ ገብተው ሊፈጽሙ የገቡ ባለሙያዎችንም ጭምር ነው ያባረሩት። ገንዘቡን በእጃችን ስጡን እንደዛ የሚባል ነገር ደግሞ የለም። በስርዓቱ ከዚህ ቀደም ሲከፈል እንደነበረው ገንዘቡ መከፈል አለበት ነው። ከዚህ አንጻር ደግሞ አይ ገንዘቡን ከወሰድን በዞን የመደራጀት ጥያቄያችን መልስ ላያገኝ ይችላል ብለው ህብረተሰቡ ገንዘብ እንዳይወስድ እያደረጉ ያሉት በዚህ መልኩ መሰጠት ያለበት ነገር እንዳይሰጣቸው የተደረገበት አግባብ የለም። ዛሬም የምጡ ገንዘቡ ይከፈለን ይበሉ፣ ነገውኑ ሊከፈል የሚችልበት እድል አለ። አሁንም መክፈል ዛሬም ነገም መክፈል የሚቻልበት እድል አለ። አቶ ገመቹ ገንፌ የምግብ ዋስትናው የተከለከለው ህዝቡ የዞን ጥያቄውን በማስቀጠሉ ነው ባይ ናቸው። በአውሮፓ ህብረት ለድሃ ደሃ ተብሎ የምሰጥ ከማንኛውም የፖለቲካ ጥራር ነፃ የሆነ እርዳታ ነው። ነገር ግን ይሄ እርዳታ ለአመራሮች ስልጠና ተሰጥቶ አመራሮች ወደ ታች ወርዶ ደግሞ ተረጆችን የሚመለምሉበት አሰራር ነው ያለው። ይሄ አመራሮች ስብሰባ በተጠሩበት ሰዓት ላይ የክልሉ ምግብ ዋስትና ኃላፊ እና እነዚህ የህዝቡ የማይፈልጋቸው አመራሮች አንድ ላይ ነው ወደ አዳራሽ የገቡት። ህዝቡ ብሎች ጮ ይውጡልን ይውጡልን ይውጡልን ብሎ በሚጮሁበት ጊዜ የክልሉ ኃላፊ ምንድን ነው ያላቸው እነዚህን አመራሮች የማትቀበሉ ከሆነ ደግሞም ጥያቄያቸውን የማትተው ከሆነ ሰብት መቶ ፕሮግራም ይታጠፋል። ማለት ህዝቡ ደግሞ እኛ በባርነት ስር እየኖር እየተረገጥን የማንፈልጋቸው ሰዎች እንዲመሩ እየተገደድን ሰፍትነቱን ከምንቀበል ቢቀርብን ይሻላል ብለው ነው አምጥለው የወጣው። ባለሙያችንና የሚመለከታቸው አካላት እስከ ክልል ድረስ ለመከራከር ቢሄዱም ኦልሬዲ እናንተ የግድ በነዚ አመራሮች ሌቦችን በሆኑ ሌላም ችግር ቢኖርባቸው በነዚ አመራሮች እንድትቀጥሉ የክልሉ አቅጣጫ ነው። ስለዚህ የማትቀጥሉ ከሆነ ደግሞ በፍጹም ሰፍትነቱ አይሰጣችም። ፕሮግራሙ ተቋርጧል። ለምንፈልገው አካል እንሰጣለን ብሎ ነው የከለከሉት። የኮንሶ ወረዳ ሕዝብ ስብሰባ አካሂዶ በዞን እንዲደራጅ ከተስማማና ጥያቄውን በይፋ ማቅረብ ከጀመረ አስራ አንድ ወራት ማስቆጠሩን በሕዝብ የተመረጠን የኮሚቴ አባላትነን ካሉት አንደኛው አስተባባሪ አቶ ገመቹ ገንፌ ለአሜሪካ ድምጽ ይናገራሉ። አቶ ገመቹ ገንፌ እንደሚሉት መስከረም ሀያ ዘጠኝ ቀን ሁለት ሺ ስምንት ዓመተ ምህረት የኮንሶ ህዝብ ህዝባዊ ስብሰባ አካሂዶ ጥያቄውን ተከታትለው የሚያስፈጽሙለት አስራ ሁለት የኮሚቴ አባላት መርጧል። ይህ ኮሚቴ ጥያቄውን ይዞ ለጠቅላይ ሚኒስትር ኃይለማርያም ደሳለኝ ሳይቀር አቤቱታውን አቅርቧል ይላሉ። አቶ ገመቹ አሁን አለ ስለሚሉት ኮሚቴ አመራረጥ ይናገራሉ። መጀመሪያ ሀምሳ ሺህ ሰላሳ ሶስት ሰዎች በፈረሙ ጊዜ የነበሩ ተወካዮች አስራ ሁለት ነበሩ። በኋላ የፌዴራል ፖሊስ ኮሚሽነር ጄኔራል በመጡ ሰዓት ላይ ይሄ ኮሚቴ ጥሩ ስራ እየሰራ ነው ያለው ስለዚህ እንዲያውም የኮሚቴ አባላት ሊጨምሩ ይገባል ብለው ነው በዛን ወቅት በህዝብ ፊት ምናልባትም እስከ አስራ ስድስት ሺህ ህዝብ በተሰበሰበበት ሰዓት ላይ ነው ተጨማሪ አስራ አንድ ሰዎችን ያከሉትና እነዚህ የሀያ ሶስቱ የኮሚቴ አባላት የተወሰኑቱ ከባህል አባቶች አሉ። ወደ አራት የሚሆኑ የባህል አባቶች አሉ። ወደ ሶስት የሚሆኑ ደግሞ የሃይማኖት ተወካዮች አሉ። ወደ አምስት የሚደርሱ ወጣቶችን የወክሉ አሉ። ሴቶችን የወክሉ አሉ። ምሁራንን የወክሉ አሉ። የማህ- የነጋዴ ማህበረሰብን እየወክሉ አሉ። አቶ ገመቹ አክለው እነዚህ የኮሚቴ አባላት የህዝቡን ጥያቄ እውን ለማድረግ መጀመሪያ ከሀምሳ ሺህ በላይ ቀጥሎም ከሰማንያ ሺህ በላይ ፊርማ አሰባስበው ጥያቄውን ማቅረብ መቀጠላቸው መሆናቸውን ይገልጻሉ። ነገር ግን ህገ መንግስቱን መሰረት አድርገው ላቀረቡት ሰላማዊ ጥያቄ ህገወጥ እርምጃ እየተወሰደባቸው መሆኑንም ይናገራሉ። በዚህ ሂደት ውስጥ እስካሁን የሁለት ሰው ህይወት መጥፋቱን፣ ሰዎች መታሰራቸውን በመጥቀስ በክልሉ መንግስት እየተፈጸመ ነው ለተባለው ህገወጥ እርምጃ የፌዴራል መንግስት ጣልቃ ገብቶ ነገሩን እንዲያስተካክል መጠየቃቸውንም ይናገራሉ። ነገር ግን ሁኔታው ከመስተካከል ይልቅ እየባሰበት መሄዱን ይገልጻሉ። በአጠቃላይ በአሁኑ ሰዓት የዞን ጥያቄውም መልስ አላገኘም ይላሉ። የክልሉ መንግስት ቃል አቀባይ ወይዘሪት ሂክማ ከይረዲን በወቅቱ ተነስቶ የነበረው ጥያቄ ምላሽ አግኝቷል ይላሉ። ዞን የመሆን ጥያቄ አንደኛ ራሱን የቻለ መስፈርት አለው። ስለዚህ በዛ መስፈርት መሰረት ተመዝኗል በዛ መስፈርት መሰረት ደግሞ አሁን ባለበት ደረጃ መቀጠል የማይችልበት ሲትዌሽን ምንድን ነው? ስለዚህ ያ ሁሉ ተጣርቶ በሚገባ አጎራባች ካሉ አካባቢዎች ጋር ያለው ሁኔታ አጠቃላይ ነገር ከታየ በኋላ በመስፈርቱ መሰረት ዞን ሆኖ መቀጠል ሳይሆን ባለበት ቦታ ላይ መቀጠል የሚችልበት እድል እንዳለ፣ እኛ ጋር ደግሞ ብዙ ብሄር ብሄረሰብ ነው ያለው። ያ ሁሉም ብሄር ብሄረሰብ ሁሉም በዞን የመደራጀት ጥያቄ በዞን ተደራጅቶ መቀጠል አለበት አይደለም። ሕገ መንግስታዊ መብቱ ሊሆን የሚችለው በጋራ የበለጠ አንድ ላይ በመሆን ልማትና መልካም አስተዳደር ስራዎችን አረጋግጦ መሄድ መቻል አለበት። ህዝቡ ተጠቃሚ መሆን መቻል አለበት ነው። ስለዚህ ጥያቄያቸው በሚገባ ታይቶ ህዝበ ውሳኔ የህዝባዊ መሰረት አለው ወይ የሚለው ነገር ተጣራ። ዋናው ህዝቡ ነው የሚወስነው። ህዝቡ ጋር ታች ድረስ ተወርዶ የማጣራት ስራ ተሰርቷል በተጣራው መሰረት ደግሞ ትክክለኛ ጥያቄ አይደለም የህዝብ ጥያቄ አይደለም ብለው መልስ ሰጥቶበታል አቶ ገመቹ ገንፌ በበኩላቸው ህዝቡ ያነሳው ጥያቄ ተገቢው ምላሽ ባለማግኘቱ አሁንም መልሱን ከፌዴራል መንግስት ምላሽ እየጠበቁ እንደሚገኙ ይገልጻሉ። ባለፈው ሳምንት ዘገባችንም በዚህ ምክንያት ልዩ ልዩ ህዝባዊ አገልግሎት የሚሰጡ እንደ ጤና ጣቢያ፣ የፋይናንስ ቢሮ ና የመሳሰሉት የመንግስት መስሪያ ቤቶች መዘጋታቸውን፣ የተዘጉትም ደግሞ ሰራተኛው የመስራት ነጻነቱን በማጣቱ መሆኑን መግለጻቸውን መዘገባችን ይታወሳል። በተጨማሪም ለደሃ ድሃ የሚሰጠው የምግብ ዋስትና ፕሮግራም መቋረጡን እና የተቋረጠውም የዞን ጥያቄውን ካልተዋችሁ አይሰጣችሁም በሚል እንደሆነ ገልጸው ነበር። ወይዘሪት ሂክማ በበኩላቸው የመንግስት ስራ የተቋረጠው ጥያቄውን ያነሱትና እያስተባበሩ የሚገኙት ግብረ ኃይሎች የባህል አባቶች ጭምር በመሆናቸው ሰራተኛው ስራ እንዳይገባ ተጽዕኖ እያደረጉበት እንደሆነ፣ የምግብ ዋስትናው ገንዘብን በተመለከተም ህዝቡ ገንዘቡን ከተቀበለ የዞን ጥያቄው ይዳፈናል እያሉ ተጽዕኖ እያሳደሩበት ነው ሲሉ ይወቅሳሉ። በዞን የመደራጀት ጥያቄያችን መልስ ማግኘት አለበት፣ ይሄንን ካላገኘን እኛም በዞን የመደራጀታችን ጥያቄ መልስ ካላገኘ በዚህ መልኩ መቀጠል የለብንም በሚል በአድማ ማለት፣ ይሄ ነገር በመሰረቱ የመንግስት ስራ በማቆም ጤና ተቋማት ለህብረተሰቡን ህዝቡ ላይ ነው የበለጠ ከፍተኛ ተጽዕኖ እያሳደሩ ያሉት፣ መንግስት ላይ አይደለም። ስለዚህ በዚህ መልኩ ወደ መንግስት ልማት ስራው ተመልሰው በአግባቡ ጥያቄያቸውን ማስካሄድ እስከተቻለበት ድረስ ማለት ያው ጥያቄያችን ህገ መንግስታዊ ነው። ህገ መንግስታዊ ጥያቄያቸው ደግሞ በተገቢው ተመልሷል። ኮንሶ ማንነቱ አልተጨፈለቀም። ኮንሶ ራሱን በራሱ እንዲያስተዳድር ነው የተደረገው። የራሱ የአስተዳደር እርከን አለው በማለት በወረዳው ላይ የሚያስተዳድሩት የኮንሶ ብሄረሰብ ተወላጆች ናቸው። በወረዳው ፍርድ ቤት ላይ የሚዳኙት የኮንሶ ብሄረሰብ ተወላጆች ናቸው። አጠቃላይ ስራው የሚሰሩት በወረዳው ላይ የኮንሶ ብሄር ተወላጆች ናቸው። ስለዚህ ማንነት ጥያቄያችን ተነስገናል የሚባለው ነገር ትክክል አይደለም። ስለዚህ ለዚህ ነው የብሔረሰቦች ምክር ቤት በሚገባ አይቶ ትክክለኛውን እና ተገቢውን መልስ የሰጠ እኛ ክልል ላይ ሀምሳ ስድስት ብሔር ብሔረሰብ ነው ያለው። ሀምሳ ስድስቱም በሀምሳ ስድስት ወረዳ ወይም ደግሞ በሀምሳ ስድስት ዞን ተደራጅቶ አይደለም ያለ ሀምሳ ስድስቱን ብሔር ብሔረሰቦች በአንድ ዞን ውስጥ አምስት ስድስት አስራ አራት ድረስ ብሔር ብሔረሰቦች በአስራ ስድስት ድረስ በአንድ ዞን ተደራጅተው ነው የሚኖሩትና ስለዚህ ለሀምሳ ስድስቱም ሀምሳ ስድስት ወረዳ ወይም ሀምሳ ስድስት ዞን አይደለም የሚሰጠው ትክክለኛ የጋራ እሴት ያላቸው ዞኖች በጋራ ተደራጅተው በጋራ አንድነት ይጠቅመናል ብለው የለሙ በሰገና አካባቢ ህዝቦች ዞንም ላይ እንደዚሁ ወረዳ አራት አምስት ወረዳዎች ናቸው አንድ ላይ ሆነው ማለት ብሔረሰቦች ናቸው አንድ ላይ ስምንት ብሔረሰቦች ናቸው አንድ ላይ ሆነው የሚኖሩ ። ስለዚህ በጋራ በመፈቃቀድ ላይ የተመሰረተ አንድነቱ የተሻለ ነው፣ ውጤታማ ያደርገናል ብለው የኮንሶ ብሔሮች ብሔረሰቦችም በዚህ ልክ ያምናሉ። በዚህ ነው እየተሰራ ያለው እና ብሔረሰቦች ምክር ቤትም ትክክለኛውና ተገቢውን መልስ የሰጠው። አቶ ገመቹ ገንፌ የኮንሶ ህዝብ መስፈርቱን አሟልቶ ነው ጥያቄውን ያቀረበው ይላሉ። ሁለት አይነት ነው መስፈርቱ። አንደኛው ጥያቄው ህዝብ አምስት ፐርሰንት በፍርማው ካረጋገጠ ጥያቄው መቅረብ ይችላል የሚል ነው። የኮንሶ ህዝብ ግን ደግሞ ሀምሳ ሺህ ሰላሳ ሦስት ህዝብ የፈረመበት ሲሰላ ወደ አስራ ስድስት ፐርሰንት ነው። አንደኛው ይሄኛ ነው። ሁለተኛው መስፈርት ደግሞ በመንግስት ደረጃ ሊጠየቅ ይችላል እና በመንግስት ደረጃ የሚጠየቀው ከሆነ ደግሞ በተዋረድ ባሉት ምክር ቤቶች መጽደቅ አለበት ነው። ይህንንም እንግዲህ በእነዚህ ከሁለት በአንዱ መጠየቅ ይችላል ነው። የኮንሶ ግን ሁለቱንም ክራይቴራ ያንቧላ ነው። አስራ ስድስት ፐርሰንት ህዝብ ፈርሟል። ፈርሞ አቅርቧል። እንደገና ደግሞ የቀበሌ ምክር ቤቶች በቀበሌ ደረጃ የቀበሌ ምክር ቤቶች ፈርመዋል፣ ጠይቋል። ይሄ ጥያቄ እኛ ከዞኑ ጋር መቀጠል አንፈልግ ብለው ብለው ጠይቋል ወደ ወረዳ ሲመጣ ደግሞ በምክር ቤት ታሪክ የመጀመሪያ የሆነው ሰዎች ተሟልቶ የተሰበሰቡበት ሙሉ በሙሉ ተሟልቶ የተሰበሰቡበት ፕላስ ደግሞ ያለ ድምፅ ልዩነት እነዛም እዛውስጥ የነበሩ አመራሮችም ሳይቀሩ አምኖበት በሙሉ ድምፅ ያጸደቁት አሁን ካለ ዞን መዋቅር ወጥተን በራሳችን ዞን ሆነ ራሳችንን በራሳችን እናስተዳድራለን ብሎ ሙሉ በሙሉ የመቶ ፐርሰንት የፈረሙበት ነው ማለት ነው ያኛው። ስለዚህ ሁለቱንም አያይዞ ነው ኮንሰንስ ያቀረ ያን ጥያቄ ያቀረበውና በተገቢ ሁኔታ አቅርቦታል። ክልሉ ግን ራሱ ያጨማለቀው ተግባር ስለነበር ያንን መልሰው ማስተካከል ስለማይችል ከአቁም በላይ ስለሆነ ደግሞም ሽንፈት ስለመሰለው ኦልሬዲ አልቀበለውም ብሎ እንትን ብሏል። በፌዴራል ደረጃ ተጠይቋል። ነገር ግን ያው በተሳሳተ መንገድ ህብረተሰቦችን ማሳሳት ያው የተለመደ እንትን ነው። በተለያየ ዲፕሎማቶች እንትን አድርጎ አሳሰው የሆነ ፍርማ ይዞ መጥተዋል። ያ ፍርማ ላይ የኮንሶ ባለሙያዎች አስፈላጊ የሆነውን ማሳመኛ ያውም እኮ የተመለሰበት እንትን በፍጹም የማይገናኘው የሕግ መሰረት በሌለው መንገድ ነበር የተመለሰው። የሕግ መሰረት አስዞ እንደገና አስፈላጊ የሆነውን መቃወማ ጽፎ ለፌዴሬሽን ምክር ቤት አቅርቦ ፌዴሬሽን ምክር ቤትም ደግሞ አይ ባለፈው ጊዜ የተወሰነ አግባብ አይደለም፣ ይሄ ትክክለኛ ደብዳቤ ወርታችን መውረድ የሌለበት ነው ብሎ ተቀብሎ አሁን በማስተናገድ ላይ ይገኛል። የክልሉ መንግስት ቃል አቀባይ ወይዘሪት ሂክማ ጥያቄው የኮንሶ ህዝብ ጥያቄ አይደለም ይላሉ። ስለዚህ እዛ አካባቢ ላይ አሁን ላይ ትክክለኛ ለማ ትክክለኛ ሰላም በሚገባ ህዝቡ በሰላም ወጥቶ በሰላም እየገባ ያለው ሰገን አካባቢ ህዝቦች ዞን ሆነው በጋራ ህዝቡ በወሰነው መሰረት የጋራ የሆነው እኩል ሴንተር ላይ ይሆናል ብለው የሰገን አካባቢ ዞኖችን መስርተው እየተጠቀሙ ያለበት አግባብ አለ። ስለዚህ ይሄ ትክክል ነው፣ ይሄ ትክክል አይደለም እንቅስቃሴያችሁ ብሎ ደግሞ የሚያወግዝ የነሱ የማህበረሰብ አለ። እኛ አሁን ላይ ሰላማችን አግኝተን ወደ ልማት ገብተናል። ለምን ወደ ልማት ገባችሁ ብሎ የሚንቀሳቀሰውን ኃይል መንግስት እልባት እርምጃ ሊወስድበት ይገባል ብለው ነው ህብረተሰቡ እያነሳለ ስለዚህ እነሱ ሰማንያ አንድ ሺህ አፈራርመናል ይላል፣ ግን ህዝቡ ጋር ስትገቢ ይህንን ጥያቄ የማይቀበል ማህበረሰብ በጣም በርካታ ነው። ለአቶ ገመቹ ገንፌ ይህንኑ ጥያቄ አንስቼላቸው ነበር። ጥያቄው ግለሰቦች ከሆነ ደግሞ እነዛን ብዙሀን ሰዎችን ይዞ መቀልበስ ይችሉ ነበር፣ ወርዶ መቀልበስ ይችሉ ነበር። አሁን ግን ጥያቄው የህብረተሰብ መሆኑን ራሱ ራሳቸው እኮ አረጋግጧል። ራሳቸው አረጋግጧል፣ ጥያቄው የህብረተሰብ መሆኑን አረጋግጧል። በቪዲዮ የተቀረጸ በድምጽ የተቀረጸ መረጃ አለን ጥያቄው የህዝብ መሆኑን ያመኑበት የጥቂት ግለሰቦች አለመሆኑን ያመኑበት እስካሁን ድረስ የቲግደኞች፣ የሰማያዊ ፓርቲ፣ የኦነግ፣ የጸረ ህዝቦች ብሎ ያሉትን ሁሉ የተኮነነበት መረጃ በእጃችን ላይ አለ። እንደምሉ ጥቂት ግለሰቦች ወይ ደግሞ ከአንድ ማህበረሰብ ብቻ ተወከለ እንዳይሆን ተብሎ ከተለያየ ማህበረሰብ የተወከለ የኮሚቴ አባላት ናቸው እንጂ የጥቂት ግለሰቦች ወይ ደግሞ እንደዚህ የባህል አባት የሚባሉ አይደለም። የጥቂት ግለሰቦች በሆኑ ኖሮ ወደ ታች ወርዶ ያንን ብዙሀንን ህብረተሰብ ይዘው ጥያቄውን መቀልበስ ይችሉ ነበር። ምክንያቱም ዋና ዓላማቸው ጥያቄውን መቀልበሱ ይሄ ልማት ሁሉ የሚዘጋው ጤና ጠባጭ ተዘግቶ ህብረተሰብ ዛሬ እየሞተ እያለቀ ያለው ይህንን ጥያቄ ለመቀልበስ ብቻ ብሎ ነው። ክልሉና ዞኑ በአንድነት ይህንን ስራ እየሰሩ በፌዴራል በፌደራል ደረጃ ያሉት ሚኒስቴሮች ሳይቀሩ በተለይ ከደቡብ የሆኑት ኦረዲ የደኢህዴን ማዕከላዊ ኮሚቴ አባላት ስለሆነ በእነዛ ላይም ተጽዕኖ በማሳደር እነዛም ደግሞ ተመሳሳይ የሆነ ቋንቋ ነው እያራመዱ ያሉት በኮንሶ ህዝብ ላይ። የኮንሶ ህዝብ ደግሞ በአሁኑ ጊዜ ከሚደርስበት ጫና የተነሳ ከክልሉ ጋር ለመቀጠል ራሱ የመቀጠሉን ጉዳይ በጥርጣሬ ነው እየተመለከተ ያለው። ምክንያቱም አሁንም በሆን በኮንሶ ውስጥ ያለ እውነታ መቀበል ስላልፈለጉ ማለት ነው። በአሁኑ ጊዜ እንዲያውም በክልል አቀፍ የሆነ በኮንሶ ብሔረሰብ ላይ ትልቅ ዘመቻ ነው እየተካሄዳለው አሁን በየቦታ ጂንካ ላይ ሁለት ሰዎች ታስሮብናል። ባስኬቶ የሚባል ልዩ ወረዳ ላይ ያሉት ከዚህ በሰፈራ ወደዛ የተወሰዱት ወደ ስምንት ሰዎች ታስሮ፣ ከዛ ውስጥ አንድ ሰው ተለቋል። በክልል ውስጥ ካሉት ዩኒቨርሲቲዎች የኮንሶ ልጆች እንዲባረሩ እየተደረገ ነው ያለው። የተጻፈ ወረቀትን በእጃችን ላይ አለ። ስለዚህ ክልል አቀፍ የሆነ የኮንሶን ህዝብ የማሳደድ የኮንሶን ህዝብ የማጥፋት ዘመቻ ስለተያዘ ከዚህ በኋላ ይሆን ከዚ ከክልሉ ጋር ራሱ ዞኑ ራሱ ግፈጠር ከክልሉ ጋር ይቀጥላል እን የምለው ነገር ገና ልታስብበት የሚገባ ነገር ነው። ለክልሉ ቃል አቀባይ ወይዘሪት ሄክማ የመንግስት መስሪያ ቤቶች ከተዘጉና ና አገልግሎቶች ከተቋረጡ ወረዳውን ማን ነው እያስተዳደረ ያለው በሚል ጠይቄያቸው ነበር። ይሄ ሲባል አጠቃላይ ሙሉ በሙሉ ተዘግቷል ማለት ግን አይደለም። አገልግሎቶች እየተሰጡ ነው ያሉ አንድረድ ፐርሰንት ተዘግቷል አይደለም። በመሰረቱ ደግሞ ሁሉም የኮንሶ ማህበረሰብ ልጆች ሁሉ ይህን ጥያቄ ተቀብለው ስራ አንገባም ብለዋል ማለት አይደለም። በዚህ መሰረት መስራት የሚፈልጉት ትክክል ጥያቄው ትክክል አይደለም ብለው ያሉ እየሰሩ ያሉ ስራ ላይ ያሉ አካላት አሉ። በተወሰነ ደረጃ ደግሞ የተወሰኑ ግሩፖች ደግሞ ይሄ ጥያቄያችን መልስ ካላገኘ አንሰራም ብለው የወጡበት አግባብ አለ። ስለዚህ በሩ ክፍት ነው ለማናቸው ማንም መጥቶ መስራት ይችላል። ክላስ ደግሞ እየሰሩ ያሉ አካላት ደግሞ በተገቢው ስራቸውን ውጤታማ አድርገው እየሰሩ ያለበት አግባብ አለ። ለአቶ ገመቹ አሁን ኮንሶ በምን ሁኔታ ላይ ይገኛል ብያቸው ነበር። ምን የሚያሳዝነው በወረዳው ከከራት ከተማ ያለው ጤና ጣባ አሁንም በሆን በልዩ ኃይል ቁጥጥር ስር ነው ያለው። ቴክኒክ ኮሌጁ ወስደዋል፣ ኦልሬዲ ሰፍሮበታል። በቂ ክላሶች እና ከበቂ በላይ ግቢ ነው ያለው። ሌላም ቦታ ደግሞ ወጣቶችና ሴቶች ማይከልም እንደዚህ ሰፍረዋል። በቂ ቦታ ነው ያለው። አሁን ጤና ጠባ ውስጥ ደግሞ ሰፍሮ ይገኛሉ። በተለይ በተለይ ማታ ማታ ላይ ወላድ እናቶች፣ በተለይ ሴቶች ገብቶ መታከም የምፈሩበት ሴት ባለሙያዎች በተለይ ደግሞ ማታ ፈጽሞ ገብተን ወላዶችን አንሰራም፣ ስራ አንሰራም ብሎ የወሰኑበት ደረጃ ላይ ናል። ምክንያቱም ኦልሬዲ ቀንም ማተን በልዩ ኃይል ተወሮ ስላለ የወረዳ ቀነጣባ። ስለዚህ ወረዳ በአጠቃላይ በከተማ አካባቢ ባለው ክልሉ ልዩ ኃይል ከመወረር የተለየ ሌላ ወትሮ የተለየ እንቅስቃሴ ነው። ሰው የትኛውም እንቅስቃሴ እያደረገ ነው ያለው። መስሪያ ቤቶች ናቸው እየተዘጉት። ከዛ ውጪ ህዝቡ ራሱን በራሱ እያስተዳደረ ያለው የተቋረጡበትን ልማቶች በራሱ አቅም ከፍተኛ በጀት የማይጠይቋቸውን መንገድ ስራዎችን፣ ጤናን በተመለከተ ወረርሽኝ እንዳይመጣ የራሱ ጽዳት እየጠበቀ ነው። ውሃዎችን በአግባቡ ለመንከባከብ ጥረት እያደረገ ነው ያለው። መጠነኛ ገንዘብ የሚጠይቅም ነገር ካለ ደግሞ ህዝቡ ገንዘብ እያወጣ ለምሳሌ፣ የስምንተኛ ክፍል ብሔራዊ ፈተና ህዝቡ በራሱ በጀት ነው ያሰተ ነው። የመንግስትም በጀት አልፈልግም። ምክንያቱም ያልጸደቀ በጀት ነው። ያልጸደቀን በጀት መጠቀም ደግሞ ወንጀል ነው። ስለዚህ እነሱ ተጠቀሙ ብሉንም እንኳን አንጠቀም ብሎ በራሱ በጀት ነው የስምንተኛ ክፍል ብሔራዊ ፈተና። ጤናን በተመለከተ የቀይ አምቡላንስ ገራጅ ገብቶ ድርሳት ገብቶ የሚወጣበት ገንዘብ አጥቶ ነበር ህዝቡ ራሱን ገንዘብ አዋጥቶ ነው ያ እስከ አስራ ስድስት ሺህ ብር አዋጥቶ ነው ያን አምቡላንስ አውጥቶ ዛሬ እየተጠቀመ ያለው ፌደራል መንግስት ተተላኳ እንትኖች አሉ እነዛም የማውረድ የማጓጓዝ ። እነዚህ አጎበር ያሉትን ህዝቡ በራሱ ገንዘብ ነው ገንዘብ እያዋጣ ነው። ያንሉ ስራ እየሰራ ነው። አቅሙ በፈቀደ መጠን የራሱን የልማት ስራ ለማስቀጠል በራሱ ጥረት እያደረገ ነው ያለው። ፍርድ ቤቶች ናቸው ጥቂት ስራ የሚሰሩት ፖሊሶች ተባረዋል። ፖሊስ የለም ብሎ መደምደም ይቻላል። የሌላ ወረዳን ፖሊስ ነው መጥቶ ከተማ ላይ ዝም ብሎ እዛ የሆነ ቦታ ላይ ሲያቆሙ የሚታዩት። ኮንሶል መንግስት እየመራ አይደለም ማለት መቶ ፐርሰንት ይቻላል። ምክንያቱም የመንግስት አመራሮች ወደ ህዝብ እየገቡ አይደለም በአሁኑ ጊዜ ህዝቡ ስለከፋቸው እንዴት ስላላቸው፣ አይናችሁን ለአስር ስላላቸው፣ ወደ ህዝብ እነሱም እየቀረቡም አይደለም። ህዝቡም ደግሞ እያቀረባቸውም አይደለም። ወይዘሪት ሂግማ አቶ ገመቹ የክልሉ ፖሊስ አባላት ትጥቅ ፈትተው እንዲባረሩ ተደርገዋል በሚል ላነሱት ጥያቄ ምላሽ እንዲሰጡን ጠይቂያቸው ነበር። አይ እነሱ ስላሉ ሳይሆን የጸጥታ ኃይሉ በተገቢው ስራ ላይ ነው ያለው። የተወሰኑ አንድ ስድስት አካባቢ እንደዚህ የለቀቁ ሊኖሩ ይችላሉ። እሱ ያው የራሳቸው በተለይ ደግሞ በዘንድሮ አመት በልዩ ሁኔታ የጀመርንበት አግባብ ምንድን ነው? ህገወጥ ስራዎችን ማስቆም መቻል አለብን፣ ነው አንዱ። በዛ በኩል የሚንቀሳቀሰው የኮንትሮባንድ እንቅስቃሴ ነው። በዛ ሂደት ውስጥ እጃቸው ያሉ አካላት በሚገባ ከመልካም አስተዳደር አንጻር በተነሱ ጉዳዮች ላይ መነሻ ተደርጎ መድረኮች ተፈጥሮ ተገምግመዋል። ይሄ ትክክል አይደለም ብለው በዚህ በቡድን ውስጥ ሄደው ተቀላቅለው ስራቸውን የለቀቁበት አግባብ አለ። ይሄ ሲባል ሁሉ ፖሊስ ለቋል ማለት ግን አይደለም። አቶ ገመቹ ገንፌ የኮንሶ ህዝብ ሀገሪቱን እያስተዳደረ ለሚገኘው ገዢው ፓርቲ ኢህአዲግ ጥሩ ልብ እንደነበረው ገልጸዋል። ከዚህ በፊት እኮ በደርግ የሰፋ ግዘም ኃይለ ሥላሴ ግዘም ህዝብ የተናቀ ህዝብ ተብሎ ነበረ፣ በስድብ ነበረ ኮንሶ ህዝብ የምጠራው እንጂ እንደዚህ ከብሔር ብሔረሰቦች ጋር እኩል አልሆነም። እና ኢህአዴግ መጥቶ ራሳችን በራሳቸው አስተዳድሩ ብሎ የማንነት ጥያቄውን መልሶለት ነው የኮንሶ ህዝብ መልካም ነገር የማይተጀምሩ ከዚህ የተነሳ ነው። ከኢህአዴግ የተሻለ መንግስት ያለው አይመስለውም ለኮንሶ ህዝብ። አሁን አሁን ላይ ግን በአራት አመት ነው ኢህአዴግ የተቀየረበትና የተለወጠበት መብት ረጋጭ የሆነበት የፈለጋቸውን ሰዎች የፈለጋ ሰዎች ሰው ላይ የምጭንበት እንደፈለገ አሁን በዚህ አመት ደግሞ ከደርግ ሰፋ በበለጠ ሁኔታ ህዝብ በቂት እየተደበደበ እየሞተ፣ እየቆሰለ፣ እየታሰረ አሁን መንግስት መንግስት ፈጥኖ እየደረሰልን የፌደራል መንግስት ፈጥኖ እየደረሰልን አይደለም ያሉ ህዝቡ እግዚአብሔር ሆይ እርዳን ነው አሁን ወደ እግዚአብሔር ነው ጩኸቱ እንጂ ወደ ማንም አይደለም። እና እኔ ከደርግም ጋር አላወዳድርም ከኃይለ ስላሴም ጋር አላወዳደርም። ከዛ በፊት ያሉትን መንግስታት አላውቅም። ነገር ግን ከአፓርታይድ ካነበብኩት ከሰማሁት፣ ከደቡብ አፍሪካ አፓርታይድ ጋር እንኳን አላወዳደርም። በዚህ በሁለት ሺህ ስምንት በኮንሶ ህዝብ ላይ በዚህ በደቡብ ክልል መንግስት የደረሰው ወይዘሪት ሂክማ የኮንሶ ህዝብ በዞን የመደራጀት ጥያቄ የማቅረብ መብት አለው። በዛ መሰረት ጥያቄውን አቅርቦ መስፈርቱን ስለማያሟላ ውድቅ ተደርጎበታል። በዚህ መሰረት ህጉን አክብረው በሰገን ዞን ስር ተደራጅተው በወረዳነት መቀጠል አለባቸው። ይህ ውሳኔም ተነግሯቸዋል ብለዋል። በሜልበርን ዩኒቨርሲቲ የህገ መንግስት ህግ ምሁሩ ዶክተር ጸጋዬ አራርሳ አንድ ወረዳን ወደ ዞን ወይም ወደ ልዩ ወረዳነት የሚያበቃው መስፈርት ምን እንደሆነ ከሀገሪቱ ህግ አኳያ መዝነው እንዲነግሩኝ ጠይቄያቸው ነበር። እንግዲህ የወረዳ እና የዞን የልዩ ወረዳ አካባቢያዊ መንግስታት ሲቋቋሙ በምን መስፈርት እንደሚቋቋሙ በግልጽ የተቀመጠ ህገ መንግስታዊ አንቀጽ የለም። ህገ መንግስቱ ማንኛውም ብሄር ብሄረሰብ እና ህዝብ ራሱን በራሱ የማስተዳደር መብት አለው የሚል በአንቀጽ ሰላሳ ዘጠኝ ንዑስ ቁጥር ሶስት ያስቀምጠዋል። ከዛ ባሻገር ክልሎች ሲዋሰኑ አራት መሰረታዊ መስፈርቶች እንደሚያስፈልጉ በአንቀጽ አርባ ስድስት ንዑስ ቁጥር ሁለት የተቀመጠ አለ። እነዚህም የህዝቡ አሰፋፈር፣ የህዝቡ ፈቃድ፣ ቋንቋ እና ማንነት የሚጨምር ይሆናል ይላል። በዚህ መሰረት ክልሎች ይዋቀራሉ ይላል። ከዛ ባሻገር ከአንድ ክልል ውስጥ ተገንጥሎ የመውጣት መብት ደግሞ ያው የራስን እድል በራስ የመወሰን መብት ተደርጎ ይታያል። በህጋዊ መሰረቶቹ አንቀጽ ሰላሳ ዘጠኝ ንዑስ ቁጥር ሶስት ራስን በራሴ ማስተዳደር እና አንቀጽ አርባ ስድስት ንዑስ ቁጥር ሁለት ደግሞ የክልል አከላለል መሰረት መስፈርት ያለው ሆኖ ለአካባቢያዊ እና የከተማ መንግስታት አወቃቀር እና አከላለል ምንም ህገ መንግስቱ የሚሰጠው ፍንጭ የለም። ብዙ ጊዜ የኢትዮጵያ ህገ መንግስት እና የኢትዮጵያ ፌዴራል ስርዓት አደረጃጀቱ ገና በጅምር የቀረ ቤት ይመስላል ከምንልበት ምክንያት አንዱ የአካባቢዊ እና የከተማ ማለትም ሎካል ጋቨርመንት የዞን የወረዳ የከተማ የመንግስት አወቃቀሮች እንዴት እንደሚደራጁ የሚያብራራ ምንም አይነት ህግ ያለመኖሩ ነው። በአጠቃላይ ኢትዮጵያ ውስጥ የሎካል ጋቨርንመንት ሎ አለመኖሩ ለዚህ ችግር ዳርጎናል ማለት ነው። የዚህኛው ግን ቀለል ይላል። ምክንያቱም ምንድን ነው ማንኛውም ብሔር ብሔረሰብና ህዝብ የራሱን እድል በራስ የመወሰን መብት ካለው ራሱን በማስ ኢቭን በክልልነት የማስተዳደር መብት ካለው በወረዳነት በዞንነት ራስን የማስተዳደር ደግሞ ያው ጊቭን ነው ማለት ነው። የፈቀደ ነገር ነው። ነገር ግን የኢትዮጵያ ህገ መንግስት በእነዚህ መሰርቶች ክልሎች ተመስርተዋል። ስለዚህም በቋንቋ ላይ የተመሰረተ የብሔር ፌዴራልዝም አለ ብንልም የብሔር ፌዴራልዝሙ ሲፈጸም በህዝብ ፈቃድ ወይም በቋንቋ ወይም በአሰፋፈር ላይ ተመስርቶ እንዳልሆነ ማሳያው የደቡብ ክልል ራሱ የደቡብ ክልል የደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት አወቃቀር ነው። በዚህ ምክንያት እዛ ክልል ውስጥ ወደ ስልሳ ሁለት የሚጠጉ የብሔር ብሔረሰቦች እና ህዝቦች በአንድ ላይ አሉ። ያሉት ዞኖች ደግሞ አብዛኞቹን በአንድ ላይ እያጨቁ ይታያል። አሁን ለምሳሌ ይሄ የምንጠቅሰው ኤሪያ የደቡብ ኦሞ ዞን አካባቢ ማለት ነው። የተለያዩ ብሔር ብሔረሰቦች፣ በጣም ብዙ ብሔር ብሔረሰቦች ያሉበት አካባቢ ነው። እስካሁን ድረስ የኮንሶ ልዩ ወረዳ ነበረ። አሁን ግን ከአንድ ዓመት በፊት ጀምሮ ይመስለኛል የሰገን ልዩ የሰገን አካባቢ ዞን ተብሎ ኮንሶና ሌሎች ሰገን ወንዝ ዙሪያ ያሉ ብሔሮችን አንድ ላይ አካተው አንድ ዞን አደረጓቸው። ዞን ሆነው ሲዋቀር ኮንሶ የድሮ ልዩ ወረዳ ስቴተሱን አጥቶ ወደ አንድ ተራ ወረዳነት ተመለሰ ማለት ነው። አንድ ተራ ወረዳና አንድ ልዩ ዞን የሚባል ወረዳ ልዩ ወረዳ ልዩነታቸው ልዩ ወረዳ ሙሉ በሙሉ የአንድ ብሔር ብሔረሰብ ክልል ሆኖ አካባቢ ሆኖ ያ ክልል ያ ብሄር ብሄረሰብና ህዝብ ራሱን በራሱ ለማስተዳደር እድል ለመስጠት የተፈጠረ እንትን ነው፣ በተግባር ነው። ይህም በህገ መንግስት አይደለም፣ በህግ አይደለም፣ በተግባር የተፈጠረ የሚታይ ነው። አንድ ወረዳ ነው ሲባል ግን ለምሳሌ የኦሮሚያ ወይም የአማራ ወይም የትግራይ ወረዳዎች ያው ህዝቡ አንድ አይነት ነው ከሌላው ከዞኑ ውስጥ ካሉ ህዝቦች ጋር። ነገር ግን ለአስተዳደር አመቺነት ሲባል የወረዳ ማዕከል እንዲኖር የወረዳ ህዝብ ለህዝብ ተደራሽ የሆነ የአገልግሎት ሰጪ ማዕከል እንዲኖር አንድ ወረዳ ተብሎ ይቋቋማል። በስፋታቸው ብቻ ታይቶ ማለት ነው እና አሁን ከልዩ ወረዳነት ወደ ዞን ከፍ ብሎ ሰገን ዞን ውስጥ ገብቶ፣ ነገር ግን ኮንሶ እንደ አንድ ወረዳ ሲሆን ተራ ማንኛውም ማለት የልዩ ህዝብነቱ የኮንሶ ህዝብነት የኮንሶ ማንነትን ማዕከል ያደረገ ወረዳነቱ ይቀራል። ከዛ ባሻገር ልዩ ዞን ቢሆን ልዩ ወረዳ ቢሆን ኖሮ የዞን ስቴተስ ነው ያለው በ በ እንትን በደረጃው በክልል ብሎ ለምሳሌ አሁን ለምሳሌ በጀትን በሚመለከት የበጀት አቀማመር እና አጸዳደቅ አጠቃቀምን በሚመለከት ፌዴራል መንግስቱ ጋር አለ። ከዛ ክልል በጀት ይኖረዋል። ከዛ ዞኖች ጋር ነው በጀት እንደገና የሚሰራጨው እና በጀቱን ራሱ የመበጀት አቅሙ ዞን ወይም ልዩ ወረዳ ነው የሚችለው። ልዩ ወረዳዎች የዞን ስቴተስ ነው ያላቸው። አሁን ግን ከልዩ ወረዳነት ወደ ተራ ወረዳነት ሲመለስ ያንን የበጀት ኦቶኖሚ ማለትም የገቢዎችን እና የወጪን ወይም የበጀትን በራስ ወስኖ በራስ የመተግበር የመፈጸም ባለመብትነት ያሳጣቸዋል። ይህ በመሆኑ ነው። እናም ደግሞ ያው የብሔር ፌዴራሊዝም ከተባለ ሁሉም ብሔርና ብሔረሰብና ህዝብ ራሱን ያስተዳድራል ከተባለ እኛም ማንነታችንን በጠበቀ መንገድ ከሌላ ጋር ሳንታመቅ በሌላው የበላይነት የበታችንነት ሳይጭ የበላይነት ሳይጫንብን ራሳችንን ማስተዳደር አለብን። በተለይ ደግሞ ቀድሞ የነበረን የበላይነት፣ በራሳችን ጉዳይ ላይ የነበረን ፍጹም ብቸኛ የበላይነት አሁን ተወሰደብን የሚል ጥያቄ ያለ ይመስለኛል። ይሄ ጥያቄ ይሄ ጥያቄ ህገ መንግስታዊ ነው ወይ? ይሄን ጥያቄ መጠየቃቸው አሁን መስፈርቱን አያሟሉም ተብለዋል እና ለዚህ መብታቸው ነው የሚያስብል ነገር አለ ወይ? ይሄን ጥያቄ ማቅረባቸው ህጉን ተከትለዋል ህግስ ይፈቅድላቸዋል ይህን ጥያቄ ማቅረባቸው ምክንያቱም ክልሉ መስፈርቱን አያሟላም እያለ ነው ያው ኢትዮጵያ ውስጥ አሁን በተለይ ዛሬ ዛሬ ህገ መንግስት ህገ መንግስታዊ መስፈርት ተሟልቷል አልተሟለም የሚለው ጥያቄ ትንሽ አንዳንድ ጊዜ ወቅቱን የጠበቀ ወይም ያገሩን ሁኔታ ያገናዘበ አይመስለኝም ምክንያቱም ህገ መንግስት እንደው ለህዝቦች የፍትህ ጥያቄ የፍትህ ፍላጎት ማመላከቻ ሆኖ ይጠቀስ ይነሳ እንደሆነ እንጂ እንደዚሁም ያው ያልተመለሱ የተስፋ ሰነዶች ምልክት ሆኖ ይነሳ እንደሆነ እንጂ ህገ መንግስቱን መቼም ቢሆን ተግብረውት አያውቁም። በገሀድ በየእለቱ ሲጥሱት ነው የሚታዩት እና ህገ መንግስቱ በጣም በሚገርም ሁኔታ ያጸደቀው እና በስራ ላይ አውለዋለሁ የሚለው ሲመሽ ሲነጋ በህገ መንግስት የሚማማለው መንግስት ሳይሆን ህገ መንግስቱ እንዲተገበር የሚጠይቁት ህዝቦች መሆናቸው እና ይሄም ደግሞ በገሃድ በየቀኑ እየተጣሰ መሆኑ በህገ መንግስት ብዙ እምነት እንዳይኖረን እና ማንኛውንም መብት በህገ መንግስት ላይ ተመርኩዘን ጥያቄ ማቅረባችን ዋጋ እንዳይኖረው ያደርጋል። ነገር ግን ያው ቀደም ሲል እንዳልኩት እንደ መታገያ የመብት ምልክት መብትን ያስቀመጠ ግን በህጋዊና ፍጹም ሰላማዊ በሆነ መንገድ ከዚህ መንግስት ጋር ለመታገል መነሻ እንዲሆን የመታገያ ሰነድ ሆኖ እና ከዛ በተጨማሪ የህዝቦችን የፍትህ ጥማት ያልተተገበሩ መብቶች የተስፋ ምልክት ሆኖ ከሚታይ በቀር ምንም አይነት መብት ለማስተግበር በዛ ህገ መንግስት ከመንግስት ጋር መናጠቅ የሚቻል ነገር ያለ አይመስለኝም። በአጭር ቋንቋ ለመግለጽ ጥያቄያቸው ህጋዊ ነው። ምክንያቱም ማንኛውም ብሄር ብሄረሰብና ህዝብ ወረዳ የመሆን ዞን የመሆን ወይም ልዩ ወረዳ ማለት ነው፣ ልዩ ወረዳ የመሆን ዞን የመሆን ወይም ደግሞ ክልል የመሆን ህገ መንግስታዊ መብት አለው በአንቀጽ ሰላሳ ዘጠኝና አርባ ስድስት ውስጥ የተደነገገ። ስለዚህ ራስን በራስ ከማስተዳደር አንጻር አይተው እኛ የራሳችን አስተዳደራዊ ክልል ነው የሚያስፈልገን፣ ማለትም አካባቢ አስተዳደራዊ አካባቢ ነው የሚያስፈልገን ብለው መጠየቃቸው ከአንቀጽ ሰላሳ ዘጠኝ የሚመነጭ ህጋዊነት አለው ማለት ነው። እናም በአጠቃላይ ከብሔር ብሄረሰቦችና ህዝቦች ሉዓላዊነት አንቀጽ መርህ የሚመነጭ ህጋዊነት አለው ይህም በአንቀጽ ስምንት በህገ መንግስቱ ተዘር ተደንግጎ ያለ ስለሆነ ነገር ግን በዝርዝር የወጣ ህግ የአካባቢያዊ ህግ ይሄ ሎካል ጋቨርንመንት ሉ የሚባል ባለመኖሩ እነዚህን ነገሮች ዘርዘር አድርጎ ተቋማትን ቢያስፈልጉ ህግጋት ቢያስፈልጉ የአሰራር የሂደት ህግጋት ደግሞ የፕሮሰስ ፕሮሰሱን የሚወስኑ ህግጋት ቢኖሩ መልካም ነበረ እና ይሄ አሁን እስካሁን ድረስ ልዩ ወረዳ ወይም ዞን ወይም ኢቭን ከአንድ ክልል ወደ ሌላ ክልል ወደ ራስ ክልልነት የማደግ ነገር ጥያቄ ሲነሳ መልሱ ሁሌም ፖለቲካዊ እንጂ ህጋዊ አይደለም። ለምሳሌ አሁን መስፈርት የለውም ብለዋል። ስለዚህ መስፈርቱን አያሟሉም ተብለዋል። እና ምንድን ነው መስፈርቱ ቢባል አንድ ዞን ለመሆን የተቀመጠ ምንም ህጋዊ መስፈርት የለም። አንድ ልዩ ወረዳ ለመሆን ወይም ወረዳ ለመሆን ህጋዊ የተቀመጠ መስፈርት የትም ቦታ የለም። እንዳልኩት የሎካል የአካባቢዊ የአካባቢ መንግስታት ህግ ስለሌለ ከየት ነው የምንጀምረው ማለት ነው። አንድ ህዝብ እና ብሄር ብሄረሰብ እራሱን በራሱ የማስተዳደር በአካባቢ ሁኔታ በአካባቢ በራሱ አካባቢ ላይ እራሱን የማስተዳደር መብት አለው ከተባለ እና ይሄን ደግሞ በሚፈልገው መንገድ ማድረግ ካለበት፣ በሚፈልገው ደረጃ በነገራችን ላይ ከልዩ ወረዳነት ባይታጠፉና ተራ ወረዳ ባይሆኑ ኖሮ ይህ ጥያቄ አያንሱም ነበር። ራሳቸውን የማስተዳደር መብቱ በልዩ ወረዳነት ውስጥ ይጠበቃልና፣ ነገር ግን አሁን ያ ስለተጣ ነው። እና ለዚህ ደግሞ መስፈርት የሚያስፈልገው ምንም ነገር የለም። ብሄር ብሔረሰብና ህዝብ ሆኖ መታወቅ በቂ ነው። እንኳንና ለወረዳና ለዞንነት ለክልልና ለአገርነትም ጭምር የሚያስፈልገው ብሄር ብሔረሰብና ህዝብ ሆኖ መታወቅ ወይም እውቅና ማግኘት ነው። ይሄንን የኮንሶ ህዝብ ቀድሞም ቢሆን ያለው ነገር ነው። አሁን ጎደለው የሚባለው መስፈርት ሊባል የሚችለው ይሄ አካሄዱን የሚደነግጉ እንትኖች አሉ። መስ ሂደቶች የሂደት መስፈርቶች ናቸው ማለት ጥያቄው በማን ቀረበ፣ እንዴት ቀረበ፣ መች ቀረበ የሚለውን ለማረጋገጥ የህዝብ ጥያቄ እንዲሆን ለምሳሌ አምስት ሺህ አምስት መቶ ሰው ያህል በአንድ ቀበሌ ውስጥ የሚኖር በዚህ ያህል አምስት ዓመት ያህል የኖሩ ሰዎች መፈርመው ማስገባት አለባቸው ምናምን የሚሉ አሉ። ይሄን ደግሞ መስፈርት በሚገባ አሟልተዋል። የዛሬ ዓመትም በጣም ብዙ ብዙ ሺህ ያው ያለው ህዝብ ብዙ አይደለም። እዛው ክልል ሶስት መቶ አምስት ሶስት መቶ ሀምሳ ሺህ ድረስ የሚሆን ነው እዛ ወረዳ ውስጥ ነገር ግን ከዛ ውስጥ በጣም በጣም ብዙ ሺህ ሰዎች አስፈርመው ይሄንንም በህገ መንግስትና ህጋዊ በሆነ መንገድ ጥያቄያቸውን አቅርበዋል። የተሰጣቸው ምላሽ ፖለቲካዊ ስለሆነ ነው ያልተመለሰላቸው እንጂ መስፈርት ያላሟሉት ነገር ስላለ አይደለም። የሂደት መስፈርት አለ፣ እሱን አሟልተዋል። የይዘት መስፈርት ግን የለም። ማንኛውም ብሔር ብሔረሰብና ህዝብ ራስን በወረዳ ይሁን በልዩ ወረዳ ይሁን በዞን ይሁን በክልልነት ይሁን በአገርነት የማስተዳደር መብት ፍጹም የተጠበቀለት ስለሆነ፣ በጣም አመሰግናለሁ። እግዚአብሔር ስጥልኝ እኔም አመሰግናለሁ።